የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በሲያትል ዋሽንግተን ውስጥ ለአንድ ሳምንት የተካሄደው 34ተኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ክብረ በዓል ተጠናቀቀ። የቀርቡን ይህን የመጨረሻውን ሥነ ሥርዓት ክንዋኔ ጨምሮ የድርጅቱን ከሶስት አስርታት በላይ ጉዞና የንጋ አቅጣጫዎች መልከት እናደርጋለን። የኢትዮጵያ ቀን በመባል የሚታወቀውን የሳምንቱን ልዩ ቀን እንዲሁም የመዝጊያውን ወይም ክሎዚንግ ናይት የሚሉትን ሥነ ሥርዓቶችም እንገመገማለን እንገመግማለን። አርቲስቶቹን ስቴጅ ላይ በጊዜው ማምጣት ትልቅ ትልቅ ችግር ሆኗል። እዚያ ይሆን እና ራስ አንድ የሚባለው አዳራሹ ጋር የመጡት ቱ ኤኤም ላይ ከሌሊቱ ስምንት ሰዓት ዛ ሀገር ሰው ኳስ ሜዳ ውሎ ደክሞት ከምሽቱ አራት ሰዓት ላይ ይጀመራል የተባለው ሾ እስከ ቶ ክሎክ ነገር አልተካሄደ። ሰላሳ አራት ዓመት ብዙ እድሜ ነው፣ እና ብዙ ተምሮ ብዙ ተዘጋጅቶ የተሻለ ነገር ማቅረብ መልካም ነው። ግን ተደጋግሞ መልሶ መላልሶ የሚታዩ ነገሮች አሉ። በመጀመሪያ የሰማችሁት የፌዴሬሽኑን ፕሬዚዳንት አቶ ጌታቸው ተስፋዬን፣ ሁለተኛው ከውይይቱ ተካፋዮች አንዱ የሲያትሉ ነዋሪ ተፈሪ ብሩ ነው። በአካደሚያዊ ሕይወት ውስጥ በየዩኒቨርሲቲዎቻችን በየኮሌጆቻችን ውስጥ ምን አይነት ውይይት እየተካሄዱ ነው? የትምህርት ክፍሎች የማያቋርጥ ውይይት አላቸው ወይ? ያሳትማሉ ወይ የቲያትርም ትምህርት ክፍል ከሆነ የኪነ ጥበብ ስራ ወደ መድረክ ያመጣሉ ወይ? እንድናተርፍ ነው እየተነጋገርን ያለ ነው ወይስ በእልህና በስላቅ እየተጎነታተልን የመጎነታተልና የመሰዳደብ ፍጭቶች በህዝቦች መካከል የሚፈጥሩትን ክፉ ነገሮችስ እንዴት ነው የምናደርገው? የአሁኑ ተማሪ ቀደም ሲል የአዲስ አበባ ዩኒቨርሲቲ የሂማኒቲ ጥናት ረዳት ዲን ነበር። በተዋናይና ገጣሚነቱ ይበልጥ ይታወቃል። ታዲያ ሁለቱ ሙያዎቹ ተዋናይና ገጣሚነቱ ከአዲስ አበባ ዩኒቨርሲቲ መምህርነቱም ሆነ ተማሪነቱ ይቀድማሉ። አዎን። ሀሳብ፣ ጥበብና ማህበረሰብን የሚመለከቱ ርዕሰ ጉዳዮች ዙሪያ ተነጋግረናል። የእናንተን የአድማጮቻችንን ድምፆች ጨምሮ ሌሎች ቅንብሮችንም ይዘናል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከእሁድ ሐምሌ 9209 የራዲዮ መጽሔት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበብና አሉላ ከበደነን ንጉሶ ታምሬ በምሽቱ አየር የሚናኙትን የእሁድ ድምፆች ያዋድድልናል። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱም ቢዘል በሳምንቱ የሰዓቱ የዓለም ዜና አይቀርም። ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። የሰዓቱን ዋና ዋና የዓለም ዜና የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ኮርኔሌስ ቴነር በስቱዲዮ የቴክኒክ መሣሪያዎች ላይ ይገኛል። በሁለተኛው የዓለም ጦርነት ወቅት በአይሁድ ላይ ለተፈጸመው ከበባ ፈረንሳይ ኃላፊነት አለባት ሲሉ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ አሳወቁ። ሁለቱ መሪዎች በአይሁድ ላይ የተፈጸመውን ከበባና አፈሳ የተካሄደበትን ሰባ አምስተኛ ዓመት ሲዘክሩ አድራጎቱን በተግባር ያደራጀችው ፈረንሳይ ነበረች ሲሉ የፈረንሳዩ ፕሬዚደንት ኃላፊነቱን በይፋ ወስደዋል። የፈረንሳይን ተሳትፎና ከቬሎድሮም ዲቨ በ1934 ዓ.ም በኢትዮጵያ የዘመን አቆጣጠር 13 ሺህ አይሁድን ወደ ናዚ የግድያ ሰፈሮች የተጋዙበትን አድራጎት የፈጸመችው ፈረንሳይ መሆኗን የካዱና ወደ ጀርመን ጥፋትነት ለማዞር የሞከሩትን ሁሉ ማክሮን አውግዘዋል። ሰባ አምስተኛው ዕለት የተዘከረው በቬሎድሮም ሁለቱም መሪዎች በተገኙበት ነው። ሴነጎል ዋና ከተማ ዳካር ውስጥ በእግር ኳስ ጨዋታ ወቅት በተፈጠረ መረጋገጥ የስምንት ሰዎች ሕይወት ጠፋ። ዴምባ ዲዮፕ ስታዲየም ላይ በሁለት የሀገሪቱ ቡድኖች መካከል ግጥሚያ ሲካሄድ ደጋፊዎቻቸው በጫሩት ግጭት በተፈጠረው ትርምስ ውስጥ ከሞቱት ስምንት ሰዎች በተጨማሪ ቁጥሩ የበዛ ሰው ላይ ጉዳት መድረሱን የሀገሪቱ የስፖርት ሚኒስትር ማታርባ ገልጸዋል። ፖሊስ አስለቃሽ ጋዝ መተኮስ ሲጀምር በተባባሰው ትርምስ ሰው ከስታዲየሙ ለመውጣት ሲጋፋ ግድግዳ የተደረመሰባቸው ከሞቱት ሌላ ብዙዎች መላወሻ ተው እንደነበረ ተዘግቧል። ኢራን ሰርጎ ገብ ነው ባለችው አንድ አሜሪካዊ ላይ የአስር ዓመት እስራት ዛሬ ፈረደች። ግለሰቡ የተለየውና የተያዘው በስለላ ኃይሎች መሆኑን አንድ የሀገሪቱ ፍርድ ቤቶች ቃል አቀባይ በቴሌቪዥን በሰጡት መግለጫ አመልክተዋል። ተከሳሹና ፍርደኛው ከዩናይትድ ስቴትስ ሌላ ማንነቱ ያልተገለጸ ሌላም ሀገር ድርብ ዜግነት ያለው መሆኑን ቃል አቀባዩ ገልጸዋል። ዶናልድ ትራምፕ ጁኒየር ከሩሲያ የህግ ባለሙያ ጋር አድርገውታል የተባለውን ስብሰባ የዩናይትድ ስቴትስ መገናኛ ብዙሃን ሲዘግቡ ዴሞክራሲን እያጣመሙ ወይም እያበላሹ ነው ሲሉ አባትየው ፕሬዚደንት ዶናልድ ትራምፕ ዛሬ ወቀሳ አሰሙ። ዶናልድ ትራምፕ ጁኒየር ከሩሲያዊቱ የህግ ባለሙያ ጋር ተለዋውጠዋል የተባለው ምርጫው ከመካሄዱ በፊት የአባታቸውን ተፎካካሪ ሂላሪ ክሊንተንን ሊያቃጥል ይችላል የተባለ መረጃ እንደነበረ ተነግሯል። ሊያቃጥል ማለት ከምርጫው ውጭ ሊያደርጋቸው ይችላል። ትራምፕ ጁኒየር የሩሲያ መንግስት ነገረ ፈጅ እንደነበሩ በአገናኛቸው ከተነገራቸው ናታሊያ ቫሴልኒትስካያ ጋር ኒውዮርክ ትራምፕ ህንፃ ውስጥ የተገናኙት ልክ የዛሬ ዓመት በዚሁ ሐምሌ ውስጥ የነበረ ሲሆን ፕሬዚደንት ትራምፕ አሁን ከሚገኙበት የኒው ጀርሲ ቤድ ሚኒስትር የጎልፍ መናፈሻቸው ዛሬ በተከታታይ ባወጧቸው የትዊተር መልእክቶች የልጃቸውን አድራጎት ጥፋት የለሽነት በመግለጽ አጠንክረው ተከላክለዋል። ከትዊተር መልእክታቸው በአንደኛው ሂለሪስ ሲሻት የክርክሮቻቸው ንን ጥያቄዎች በድብቅ ቀድማ ትቀበላለች። ሲሻት ሰላሳ ሶስት ሺህ ኢሜሎችን ትደመስሳለች። የኔ ልጅ ግን ዳውን በሐሰተኞቹ መገናኛ ብዙሃን ይብጠለጠላል ብለዋል። ስማቸውን የማይጠሯቸውን የሌሉ ምንጮች በመጥቀስ በበረታ ሁኔታ ያዘመሙና ከናካቴውም የሐሰት ዘገባዎችን የሚያቀርበው ሐሰተኛው ሚዲያ በሀገራችን ውስጥ ዲሞክራሲን እያዛባ ነው ብለዋል ፕሬዚደንት ትራምፕ። በሌላ በኩል ግን ይህንን ከፕሬዚደንቱ የተሰነዘረውን ውንጀላ ውድቅ ያደረገው የዋይት ሀውስ ዘጋቢዎች ማኅበር ነፃና ወገናዊ ያልሆነ ፕሬስ በመሠረቱ በዲሞክራሲ ላይ ትችቶችን የሚያወጣ ነው ብሏል። የፓኪስታን ጦር በእስላማዊ መንግሥት ቡድን ተዋጊዎች በተወረረው ሀገሪቱ ከአፍጋኒስታን ጋር በምትዋሰንበት ሸለቋማ አካባቢ ላይ መጠነ ሰፊ ጥቃት ዛሬ ከፈተ። አንድ የጦሩ ቃል አቀባይ በሰጡት መግለጫ እስላማዊ መንግሥት ቡድን አፍጋኒስታን ውስጥ ከሚገኝ መደቡ ሽብር ፈጠራን ወደ ፓኪስታን አስርጎ ለማስገባር በሚጠቀምበት አካባቢ እንደሆነ አመልክቷል። የቀድሞው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ስኬት ተብለው ከሚታወቁ ተግባሮቻቸው አንዱ የሆነውን የጤና ጥበቃ ዋስትና ሕግ ለመሰረዝና በሌላ ለመተካት ሪፐብሊካኑ የሴኔት መሪዎች ባዘጋጁት ረቂቅ ላይ ይሰጣል የተባለው ድምፅ ለአንድ ሳምንት ተሸጋገረ። የሕግ መወሰኛ ምክር ቤት አብላጫ ሪፐብሊካን እንደራሴዎች መሪ ሚች ማኮነል በዚህ ሳምንት ሊሰጥ ተይዞ የነበረውን ድምፅ ያሸጋገሩት አቋማቸውን ገና በግልጽ ያላሳወቁት የአሪዞና ሴናተር ጆን መኬይን ለአነስተኛ ቀዶ ሕክምና ሆስፒታል የሚገኙ በመሆኑ እንደሆነ ታውቋል። የዜናው ሰ ታበቃ ለቀሪ ዝግጅቶች አብራችሁን ቆዩ። መብት ምን በስሌት ቢጻፍ አንቀጽ ቢደረደር ምን መልካም ቢታተት ይሁንታ ቢሰደር ሰጥህም መውሰድ የምችለው የመዳፍህን ያህል በልፍኝ ልክ ነው የተጻፈው ሁሉ በውን በተግባር ቢሆንም ባይሆንም በአመክንዮ ንቃ። በአመክንዮ ዓለም ብዙ አንቀጽ ቢጻፍም የመብትህን ብዛት የቈረቈረ የሚያንዶሎድለው ጒልበትክን ኀይልህን ዘወትር ከማደግ ፈጽሞ አትከልክለው። የተጻፈው መብትህ ፍላጎትህን ሳይሆን ጡንቻህን ነው የሚያክለው። መብት የሳምንቷን ምርጥ ግጥም ነበር ያደመጥናችሁት። ገጣሚውን አበባው መላኩ እናመሰግናለን። አዲሱ እንኳን ደህና መጣህ። እንኳን ደህና ቆየኛል። የከረምክበትን ከሰኞ እስከ አርብ የሚሰሙ አድማጮች ተከታትለዋል። ሲያትል ዋሽንግተን ነበርክ። ቀደም ብለን በመግቢያችንም ጠቁመናል። ሰላሳ አራተኛው የኢትዮጵያውያን የስፖርትና ባህል ፌዴሬሽን ዓመታዊ ስነ ስርዓት ነበር። እንዴት ነበረ? ድንቅ ነበረ። በአጠቃላይ ሲታይ ማህበሩ መቀጠሉ የነበሩበትን ፈተናዎች አልፎ መገኘቱ፣ ኢትዮጵያውያንን ማሰባሰቡ፣ ይሄ በአዎንታዊነት ይገለጣል። እኔም አንዳንድ ኳቸው ሰዎች በጣም ደስ ብሏቸዋል። አንድ አዛውንት እንደም እንደነገሩኝ ሰው ብዛቱን አዩና እንደው የሁሉ ሰው አገር ቢገባ ምን ቦታ ይችለዋል? እዛ በተገኘው ሰው ብዛት ደነቃቸው። በተለይ ኢትዮጵያ ቀን በጣም አስገራሚ ነበር። የህዝብ ቁጥሩ የመዝጊያው ማለት እንዲሁ ሌላው ደግሞ እንዲሁ አዛውንት ናቸው። እንዲሁ የዞርኩ አስተያየት ስጠይቅ ነበር። አንድ ቀን እነዚህም በኢትዮጵያ በአሜሪካ ፕሮግራሜ ሰማቸዋለሁ ብያስባለሁ። ከሁሉ ደስ ያለኝ ልጅ ያሉ ፌዴሬሽናችን እጃችን ገባሉ ሄዶ ነበር። ዝርዝር ውስጥ አልገባሁምና በጣም ጥሩ ነው ብዬ ጥሩ ነበረ። ጉድለት ግን አለ። የፌዴሬሽን ከጉድለት ሊርቅ አልቻለም። የኢትዮጵያ ቀን ሰው ብዙ ይሁን እንጂ ይድመቅ እንጂ ቦታው ከመጨናነቁ ባለፈ ከቀኑ ሰባት ሰዓት በአማርኛ ነው ማወራ ያለቀር ጨዋታ የኢትዮጵያ ቀንን ለመጀመር ስድስት ሰዓት በላይ ሰው ጠብቆ ነው በዚህ ስድስት ሰዓት ልዩነት አንድ ነገር ሊዘጋጅላቸው ይገባ ነበረ። ያናራረኩትም እና ይህንን በኋላ አቶ ጌታቸውን እናቀርባ እናነሳበታለን። በጎውንም የደከሙበትንም ወይ የመዝያው ስነ ስርዓት አይወራም። እሱ በጣም ከአእምሮ በላይ ነው። ጥሩ አልነበር። ብርታቱንም ድክመቱንም ቀንጨብ ቀንጨብ አድርገ ነግረህናል። አንተው ጋር እንዳንጨርሰውንል እንግዲህ ክብር የሚገባው ረጅም ዓመት የተጓዘ የኢትዮጵያውያን ማህበር እንደመሆኑ ትኩረት ሰጥተን እናነጋግራለን። ዛሬም ብርታቱንም ድክመቱንም የሚመለከቱ ዘገባዎች አሉን። እንዳልከው ፕሬዚዳንቱንና ታዛቢዎችንም እናመጣለን። ኋላ ላይ እናነጋግራለን። ታዲያ እንደ ወትሮው ሁሉ በግሩም ዜማ እንጀምርስ። መልካም እንደዛ አጀባ ብለን እስቲ እኔንም የገቢ የሆነኝ ለአንተም የገቢ ይሆናል። ሰንበሬ ይልናል ቴዲ አፍሮ ሰላሳ አራተኛው የሰሜን አሜሪካ ኢትዮጵያውያን ዓመታዊ ክብረ በዓል ባለፈው ሳምንት በሲያትል ከተማ ተካሂዷል። ይህን የመጨረሻውን ሥነ ሥርዓቱን ጨምሮ የድርጅቱን የዛሬ ይዞታና የነገ አቅጣጫዎች እንቃኛለን። ፕሬዝዳንቱን አቶ ጌታቸው ተስፋዬን ጋብዘናል። መጀመሪያም ገራገሩን የድርጅቱን ክንዋኔዎች የሦስት አስርታት ጉዞውን በወፍ በረር መልከት እናድርግ። አዎ ይሄ እንግዲህ በጣም ለየት ያለ አጀማመ እየዳህ በግሩ ሄዱ አሁን እዚህ ደረጃ ላይ የደረሰው ይሄ የሚሆነው አንደኛው ትልቁ የሕዝብ ድጋፍ ያለው ስም ሪኮግኒሽን ያለው ድርጅት በመሆኑ ነው እና በተለይ ዘንድሮ ትልቅ ሙልቲናሽናል ኮርፖሬሽን እንደ ኡበር አይነት ስፖንሰር አድርጎን ሜይንስትሪም ሚዲያ በሲያትል ታይምስ ፍሮንት ፔጅ ላይ ወጥተን ሁለት ጊዜ ነው ከበር ያደረጉን። ሴኔተር መሪ የዋሽንግተን ስቴት ሴኔተር ቪዲዮ ቴፕድ የሆነ ሜሴጅ ወልካም የሚል ሜሴጅ ተደርጎ የማይታወቀውን ሰጥተውን የዋሽንግተን ስቴት አተርኒ ጀነራል ዶናልድ ትራምፕ ያወጡትን የኢሚግሬሽን ኦርደር ወይም ደግሞ ትእዛዝ በኮርት ውስጥ ቻለንጅ አድርገው ያሸንፉ ሰው መጥተው ተገኝተውኛ ላይ አድሬስ ያደረጉን። ይሄ ሁሉ ነገር ሪኮግኒሽን ሲኖረን ይሄ ፌዴሬሽን ከዛች ከትንሽ አጀማመር ምን ያህል ቦታ እንደደረስን ያሳያል። ወደፊትም ያድጋል፣ ይቀጥላል፣ ትልቅ ይሆናል እንጂ ወደኋላ የሚልበት አይመስለኝም። የፌዴሬሽን ብዙ ተፈትኗል። ፈተናውን ሁሉ እያለፈ አሁን ጥሩ ደረጃ ና ላይ ያለው የዘንድሮ ደግሞ ያው ሰባቱን ቀን ሲመዘን እንደዚህ አይነት በዓል አክብረን አናውቅም ባይ ነኝ እና በጥሩ ሁኔታ ላይ ያለ ድርጅት ነው። የስነ ስርአቱን ክንዋኔዎች የቱጋድ ጥንካሬ ታየ፣ የቱጋድ ድክመት ነበረ፣ አዲሱ በቦታውም ስለተገኘ እናነሳለን። እንደ አሁንም ከዋናው ነገር ሳንወጣ የአንድ ጎልማሳ እድሜ የተጓዘ ድርጅት ነው። አቶ ጌታቸው ይሄ ማህበርና የተለየ ትኩረት ሰጥተን እናነጋግራለን። ቅሬታ የለ አስቀድም የቀደሙ አመታት ውስጥ ፈተናዎች በወደቀበት ጊዜም ጭምር አቶ ጌታቸው አንተኝ ፕሬዚዳንቱን ጨምሮ አመራሩ ውስጥ ያላችሁ ትገኙ ነበረ። ባለፉት ሁለት አመታት ግን ባልተለመደ ሁኔታ ለመገናኛ ብዙሀን ርቆ ናችሁ ቀርታችኋል። በተለይ አንተን ማግኘት አስቸጋሪ ነበረ። ለምን ያ ሆነ? ይሄ መቼም አዲስ ነገር ነው አሉላ፣ እኔ በጣም ግራ ገባኝ። እኔ ኢንተርቪው ተጠይቄ እንቢ ያልኩበት ጊዜ እኔ አላስታውስም። አሁን እንኳን ትላንትና ቴክስት ሜሴጅ አዲሱ ልኮልኝ አላየሁትም። ማታ ሳይሆን እንዴት ነው የተነገጥኩት? ምክንያቱም ፕሮሚስ ገብቼ ነበረ ሚገኝ ያለው ብዬ እና እኔ አሁን አዲስ ነገር ነው ምትለኝ። ነገር ሆን ብዬ ጠፋውበት ሁኔታ የለም ነው የምትለን በአጭሩ። አው ልክ ነው። እኔ ሆን ብዬ አልጠፋም። በተለይ ከቮይስ ኦፍ አሜሪካ ወይም እንደዚህ አይነት ሚዲያ ቀርቶ ከሌላ እንኳን ትንንሽ ሬዲዮ ስቴሽኖች ከአትላንታ፣ ከዳላት ማይደወልልኝ ነ ለእነሱ እንኳን መልእክት ከተው ሁልጊዜ ራሴን አቀርባለሁ። አለማወቅ ነው እንጂ አውቀን እንትን ያደረግነው አይደለም። ከዚህ በላይ አልወስደውም። ተጠያቂ የምትሆኑበትም ላይ በኩል ኃላፊነት እንድስትወስዱ እንጠብቃለንእና ይሄ ደግሞ ለማህበሩ ከሰጠነው ግምት ጋር ስለተያያዘም ማቅረብ ስላለብን ነው አዲሱ ወደ ሰላሳ አራተኛው እንጓዝ መልካም አቶ ጌታቸው እንግዲህ በዓሉን አብረን ተከታትለናል። ስለ ፌዴሬሽኑ ዘላቂነት ስለ ጥንካሬው ያወራ ነው እስቲ በአንተ በኩል ይችን ሳምንት ብቻ እኔና ምን ምን ችግር ገጠመ ትላለህ አንተ ብትጀምር ይሄ ለቅምሻ ያህል ነው አዎን፣ የሩቁን ዓለም መኖሪያቸው ያደረጉ ኢትዮጵያውያን የማኅበረሰብ ተቋም የሰላሳ አራት ዓመታት ታሪክ እንደ ምንስ በአፍታ ሊዳሰስ ፈተናና ወድቆ መነሳቶቹን ጨምሮ ለሌላ ሰዓት የሚሆን ሰፊ ይወጋል። ለአሁኑ ግን አቶ ጌታቸው ተስፋዬ እናመሰግናለን። ቆየት ብለንም ለጥያቄዎቻችን መልስ መልሰን እናመጣዋለን። ታዲያ ቦታ የሚሰጠው የማኅበረሰብ ተቋም የማኅበረሰብ ነውና እንደ ሥራው እንደ ስኬትና ድክመቱ መነሳቱ ግድ ነው በምክንያት ይወደሳል በምክንያትም ይወቀሳል። የዘንድሮ ክብረ በዓል እንደ ቀደሙት ሁሉ ከሁለቱም የሚመደቡ አንዳንድ ጉዳዮች አላጣም። የኢትዮጵያ ቀን በመባል የሚታወቀውን የሳምንቱን ልዩ ቀን እና የመዝጊያውን ዕለት ስነ ስርዓቶች በሁለት የረዥም ጊዜ የክብረ በዓሉ ታዳሚዎች አይን እንመለከታለን፣ እንገመግማለን። አቶ ተፈሪ ብሩ አባይ ከሲያትል ዋሽንግተን፣ አቶ ክንፉ አሰፋ ከአምስተርዳም። ሁለት ችግሮችን ነው ጎላ አድርገን ያነሳ ነው። የኢትዮጵያ ቀንና የመዝጊያው ዕለት የተለየ ችግር የታየባቸው ነበሩ የሚል ነው። ከዚያ ውጭ ያያችሁትም ችግር ካለ የዘንድሮውን ዝግጅት እንዴት ተከታተላችሁ ተፈሪ ባጭሩ የአስተናጋጇ ከተማ ነዋሪ ነህ እና ከአንተ እንጀምር እሺ በመጀመሪያ እድሉን ስለሰጣችሁኝ አመሰግናለሁ ይህ ኤስኤፍኤንኤ ብዙ ጊዜ ብዙ ችግሮች ሲጠቀሱ እንሰማለን በየአመቱ ኦፍኮርስ መቼም ሁሉ ነገር የተስተካክልናል ብሎ መጠበቅ ባይቻልም ሰላሳ አራት አመት ደግሞ ብዙ እድሜ ነው እና ብዙ ተምሮ ብዙ ተዘጋጅቶ የተሻለ ነገር ማቅረብ መልካም ነው ግን ተደጋግሞ መልሶ መላልሶ የሚታዩ ነገሮች አሉ። ክሎዚንግ ናይቱን በተመለከተ አዳራሽ ፈላጊ ስለነበርኩኝ ቀኑ ካለፈ በኋላ የመጨረሻው ተስፋ ከተሟጠጠ በኋላ ስለነበር አዳራሹ እንዲፈለግ የተጠየቅኩት የተባለበት ቦታ ላይ እንዳይሆን ከፍተኛ ተቃውሞ ካቀረቡት ሰዎች አንዱ ነኝ። ምክንያቱም ሊፈጠር የሚችለውን ችግር ስላወቅኩኝ፣ ቦታው በጣም ትንሽ ነው። ሊመጣ የሚችለው ሰው ብዙ ነው እና በተቻለ በቃ ሰላሳ አራት አመት አብሮ የሰራ ትልቅ ድርጅት እንደዛ አይነት ቦታ ላይ ሰው ጋብዞ ከማደባደብ ና ከማበጣበጥ ወይም ደግሞ ሌላ ችግር ውስጥ ከመግባት ቢቀር ና በቃ ቢያልፉት በሚል ደረጃ ሁሉ ሀሳብ አቅርቤ ተነጋግረውበት መጨረሻ ላይ በዛው ቀጥለው ነው ይሄ ነገር የተፈጠረው። ለማንኛውም ግን ትልቁ ቁም ነገር ሀያ ሺህ ህዝብ በላይ አንድ ላይ ተሰባስቦ በሰላም በፍቅር የሀገሩን ባንዲራ እያውለበለበ ኢትዮጵያዊነትን እየዘመረ አብሮ መሳተፉ ትልቅ ነገር ስለሆነ በዛ መልኩ እናልፈዋለን። ግን ክሎዚንግ ናይትን እና የሴፍቲንግ ጉዳይ የመግቢያው ዋጋ አቧራ ነበር። በተለይ ቬንደሮቹ ጋር ምግብ ለመብላት ራሱ ከፍተኛ ችግር ነው። እኛ ራሳችን ቬንደር ነበረን። የድምፁ ጩኸት፣ አንዱ ከአንዱ መደነቋቁሩ፣ እነሱ እነሱን በተመለከተ የሳውንድ ሲስተሙ የዘፋኝ አመራረጥ አድላዊ ነው ብለው ፍራይዴ ቀን የነበረው ትልቁ ችግር ይሄ ፌዴሬሽን ደግሞ በዚህ በሰለጠነ ሀገር ላይ የኖረው ጊዜ በእኛው በኢትዮጵያውያኖች ብቻ ፕሮፌሽን በሌለው ሰው ላይ ዲፔንድ ሆኖ ነገሮችን ከሚያበላሽ ኢቨንት ኦርጋናይዘሮችን በየከተማው እየመረጠ ትንሽ ወጪ አውጥቶ የተሻለ ነገር ቢያቀርብ። ግንፉ ባህር ተሻግሮ የመጣ እንግዳ ነህ አንተ። በየአመቱ የሰሜን አሜሪካው የስፖርትና ባህል ፌዴሬሽን እንቅስቃሴ ለሰሜን አሜሪካ ላሉ ኢትዮጵያውያን ብቻ አይደለም፣ እኛም ያገባናል የሀገራችን ነው በሚል ትሳተፋለህ። ለረጅም አመታት በትጭቶችም ቀርበሃል። ድሮማ ከእንግሊዝም የመጡ ነበር ተጫዋቾች ለቡድን ነበረ ቡድን ነበር ግን ሳያቋርጥ የተሳተፈ ነው። እና ክንፉ፣ ዘንድሮስ ምን ታዘብክ? በጣም አመሰግናለሁ አዲሱና አሉላ ሉላ ስለጋበዛችሁኝ። እኔ ሁል ጊዜ በየአመቱ የምመጣው እንደ ለዚህ ፌዴሬሽን ወይንም ለኢትዮጵያኖች መሰባሰብ ፍቅር ስላለኝ ነው። ከእኔ ጋራ ብዙ ሰዎች አብሮ ይመጣሉ ከአውሮፓ ይህንን ይህንን ተቋም ይህን ትልቅ ተቋም ሀገራችን ገብተን እንዳየነው አይነት አድርገን ስለምንገምት ለዛ ይመስለኛል። ያው የኢትዮጵያዊነት ፍቅር ይዞ ነው የምንመጣው። እንግዲህ ብዙ መጥፎ ነገሮችን አይቻለው፣ ግን ከመጥፎ ይልቅ በጎ ነገሩ ያደላል ያየሁት። በኢትዮጵያ ቀን ስፔሲፊካ፣ በኢትዮጵያ ቀን ያየሁት ነገር ቢኖር አንደኛ የህዝቡን ብዛት ከግምት ውስጥ አልወሰድም ነበር የዘንድሮ አዘጋጅ በጣም ከሚገባው በላይ ህዝብ ነበረ። ከጀርባና ከፊት ስቴዲየም ውስጥ የነበረውን ህዝብ ተመልክቻለሁኝ። የሙዚቃ መሳሪያው ጥራትም ስለሌለው፣ ብቃትም ስለሌለው ሰዎች የሚናገሩትን አይሰማም ነበር፣ አይሰሙም ነበር። በተለይ ከኋላ ያሉትን ህጃ አይቻቸው ነበረ። ከፖዲየም ጀርባ ስለነበርኩ ምንም ነገር አይሰሙም፣ ንግግር ሲደረግ አይሰሙም፣ ሙዚቃውንም አይሰሙም። እንቅስቃሴ ብቻ ነበር ያዩ የነበረው። ያ የሆነው በምንድን ነው? የሙዚቃ መሳሪያው ብቃት ስለሌለው ነው። ያንን ህዝብ ሊያስተናግድ አልመቻሉ ነው። ከጀርባ ደግሞ የምግብ ዝግጅት ነበር። በጣም ከሚገባው በላይ የተጨናነቀ እንኳኖች ነበሩ። ምግብ የሚሸጡ ሰዎች ተሰልፈው ነበር ይገዙ የነበረው። ተሰልፈውም ለአንድ ሰዓት ወይ ለሁለት ሰዓት ምግብ ያላገኙ ሰዎች አነጋገር ነበረ ብዛቱ የተነሳ ሰዎቹ መቆጣጠሩ እንኳን አልቻሉም። ቀድመው ገንዘብ ከፍለው ምግብ ሳያገኙ የተመለሱ ሰዎችም እንዳሉ አግኝቻለሁ። ይሄ ሁሉ የሆነው እንግዲህ ምንድን ነው የኦርጋናይዜሽን ወይ የአደረጃጀት አደረጃጀቱ ወይም ደግሞ ዝግጅቱ ላይ የነበረው አሰራር አሁንም እንደ ድሮ ነው፣ ትራዲሽናል ወይ ነው ፕሮፌሽናል። የሆኑ ሰዎች ሰብሰብ ብለን ከዚህ በፊት አስተያየት ሰጥተን ነበር የፌዴሬሽኑ በጎ ፈቃደኞች ስለሚሰራ ሌላ ፕሮፌሽናል የሆኑ ሰዎች ሰጥቶ ስራውን እንዲያሰራው ቢያደርግ የተሻለ ይሆናል፣ ለህዝቡም ለእነሱም የተሻለ እንካም ይሆናል ብለን ነበረ። ያ ነገር አልሆነም። ያንን ታዘብ ያለውኝ እዚያው ዝግጅት ላይ ደግሞ የነበረው ችግር ስናይ ዝግጅቱ ራሱ በጣም በጣም ሌት ሆኖ ነው የጀመረው። ስምንት ሰዓት ተኩል ነው የጀመረው እና በዛ ሰዓት ሰው በጣም ተበሳጭቶ ነበር ውስጥ የገባው። ሰው በጣም ከሚገባው በላይ ተበሳጭቶ ችግር እየፈጠረ ነበር። እንደውም የእኛ ጓደኞች ካሜራ ሁሉ ተቀምጦ የካሜራ ድምጽ መቅጃ ውሉ የተሰበረበት ሁኔታ ነበረ። እና ያ የሆነው ለምንድን ነው ብለን ስንጠይቃቸው ሰዎችን፣ አይ ሰዎች በብዛት ከበቂ መላይ ስላልገቡ እነሱን እየጠበቅን ነው የሚል ምላሽ የሰጡን። ያ ፈጽሞ ስህተት ነበር። በጣም ሰው ሳይደሰት ነበረ ከምሽቱ ዝግጅት የወጣው። እነዚህ ነገሮች ወደፊት ለፌዴሬሽኑ ችግር ሊፈጥሩ ስለሚችሉ መሻሻል አለባቸው አሁንም ከማለት ውጭ ምንም የምንለው ነገር የለም። አመሰግናለሁ። በጣም ጥሩ ነው መቼም እናንተም ለፌዴ ፌዴሬሽኑ ካላችሁ ፍቅር ወይም ለኢትዮጵያኖቹ መሰባሰብ ካላችሁ ፍቅር ነው። ፌዴሬሽኑ ወይም እዛ ውስጥ ያሉ ሰዎች ይህን አስተያየት በአሉታዊ መልክ እንደማወስዱ ተስፋ እናደርጋለን። ክንፋ አሰፋ፣ ተፈሪ ብሩ አባይ፣ እናመሰግናለን፣ እናመሰግናለን። ተስፋዬ ገብሬ ታውቃዋለህ? በአውቀው እመርጥ ከነበሩ ሰዎች ውስጥ ነው። ከጊዜ የቀደመ የሚመስለኝ ድምፃዊ ነው። ነብሱን ይማር። አዴ ታደሰሙንና አቅርቦት አንድ ጊዜ ሰምተነዋል። ከዛ ተገናኝተናል። ግን እንዲህ ቁጭ ብዬ ስቱዲዮ እንደው በወራው ደስ ይለኝ ነበር እንዳልከው ከጊዜው የቀደመ ሰው ነው። አዘፋፈንና ጨዋቱ ብቻ ሳይሆን የሚያነሳቸው ጭብጦች አቀራረቡ ይመስጣል። ብንደርስበት የሚያስመኝ ነው። ታዲያ ግሩም ዜማውን አጫውተናል። ወደሚቀጥለው እንሸጋገር። ሀሳብ እንደ ጎዳ ነው። ሀሳብ ጥበብና የህይወት መንገዶች በሚል አብይ ርዕስ ወደ ተሰናዳው ተከታታይ ዝግጅት እናቅና። አሁን ተማሪ ቀደም ሲል በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ስነ ጽሁፍና የድራማ ትምህርቶች መምህር እና የሂዩማኒቲስ ፋክልቲ ረዳት ዲን ሆኖም አገልግሏል። ዛሬ አሁን በትያትርና የትርኢት አጻጻፍ ታሪክ የድኅረ ምረቃ ፕሮግራም ትምህርቱን በመከታተል ላይ ይገኛል። ተዋናይ፣ ጸሐፌ ተውኔት፣ የራዲዮና ቴሌቪዥን ፕሮግራሞች አቀናባሪ፣ ገጣሚም ነው። ሱራፌል ወንድሙ ነው ስሙ። ባለፈው ሳምንት ፕሮግራማችን ጀምር ያደረግነውን ወግ ተከታይ ታዲያ እነሆ ይዘን ቀርበናል። አዎ ላለላ አመሰግናለሁ። አዲሱ የቀደመውን ምጥን ዝግጅት ባጭሩ ላስታውስና ወደ ተከታዩ ልንደርደር። ሱራፌል፣ ቀደም ብዬ ጠቆሙ ለማድረግ ሞክሬ ያለው አንተ ብዙ ባርኔጣዎች ነው የምታደርገው፣ በከያኒነትህ፣ በመድረክ ሰውነት፣ ተዋናይ፣ ደራሲ ገጣሚ ወዲሁ ደግሞ መምህር የህይወት ትምህርት ብቻ ሳይሆን ደግሞ መደበኛ ትምህርት የሚማር የሚያጠና ሆነ የጥናቱን አስቀድመናል። እንደምናወራው ርዕስ እንግዲህ ባርኔጣ መቀያየር ሊኖርብህ ነው። ኪነ ጥበብን የህይወት መንገድ አድርጎ መኖር አንድ ነው። ሁሌም የሚለይም አይመስለኝም። ወደ ሌላ ምዕራፍ ወደ ሌላ ሙያ ውስጥም ስገባ መቼ ነው የመጨረሻ ለምሳሌ የመድረክ ተውኔት ላይ የተሳተፍከው ወይም በድርሰት የተሳተፍከው? በመጽሐፍ ረገድ አሁንም የሚሰማኝን ነገር ግጥሞች፣ ምናምን እጽፋለሁ። ቤቴ ከትምህርት መሀል አንዳንዴ ነሸጥ ነጠቅ ሲያደርግ ትጽፋለህ። በመድረክ ረገድ ሚኔሶታ ከጓደኞቼ ጋር መድረክ ላይ ትንሽ ትንሽ ነገር እንሰራለን። ትወና እንሰራለን። መነባንቦች እናቀርባለን። የጌትነት ይሆን የጊዜ እርጣትን አሁን ሰርተናል ሜኔሶታ ላለ የኢትዮጵያ ማህበረሰብ። ስለዚህ እዛ ፍኖተ ጥበብ የሚባል ታውቀዋለህ፣ ሚኔሶታ በጣም ጥሩ የሆነ ቡድን ወዳጆች፣ የጥበብ አፍቃሪዎች አየህ። በስደት ውስጥ ሆነው ያላቸውን ስሜት ለማስ የግድ ኤክሰለንስ የምትለው ልዩ የመነጠቀ የፈነጠቀ ነገር ባይኖር እንኳን እዛ ውስጥ ያላቸውን ሰዎች ሀሳባቸውን ለመግለጽ በዛ ውስጥ ይጣጣራሉና እሱን ማድነቅና ማክበር ያስፈልጋል። በአድናቆትና በአክብሮት አብሬያቸው እሳተፋለሁ እና እዛዛ ራሴን ለመግለጥ እሞክራለሁኝ በ2015 በፈረንጆች አቆጣ የዛሬ ሁለት ዓመት ኢትዮጵያ ላይ ትንታግ የሆኑ ሴቶች አሉ። መቼም አዜብ ወርቁና ማዛ ወርቁ እጅግ አሳቢዎች ናቸው። ደራሲዎች አይደሉም። የስም የአባት ስም ግጥምጥሞች ነው። ሁለቱም ደራሲዎች ናቸው። የቲያትር አዘጋጆች ናቸው። አዜብ ሚዲያ ላይ ያለች ሁሉ ጋሉ። እነዚህ ሰዎች አሳቢዎች ናቸው። አየህ፣ ከነሱ ጋር የመስራት ከነሱ የመማር ትልቅ እድል ነበረኝና ትልቅ የኪነ ጥበብ በተለየ ፐርፎርማንስ የትውን ጥበባት ፌስቲቫል ካሄደን ነበር። ዓለም አቀፍ ፌስቲቫል እሱ እሱ ላይ የመሳተፍ ዕድል ነበረኝና እና እነዚህ ናቸው የቅርብ የቅርብ እኔ እንደ አሰብኩት አራክ ምናልባት የናፈቀህ እንደሆን ወደ ስሎ ወስድ ነበር። የናፈቀህ አይመስለኝም። የኖር ከሆ የሚገርም ነገር ለምሳሌ አሁን ጥናትና ምርምሬ ኪነ ጥበብን ቁብ አድርጎ የሚወስድ ነው። ኪነ ጥበብ በጣም ያሳዝናል። አዝማሪዎች ጥልቅ ትችት፣ ማህበረሰባዊ ትችት ሲሰጡ ነው የኖሩት። ግን አዝማሪነት አሁንም ከመገፋት አልቀረም። ቀደም ያልኩ አስተሳሰብ ማይንድ እና ቦዲ የሚለው ጭንቅላት የአሳቢዎች ነው፣ ሰውነት የማያስቡ ሰዎች ነው የሚለው ለኪነ ጥበብም ሰርቶ ይሰራል እና ብዙ የናቹራል ሳይንስ ወይም የሌሎችም አንዳንድ አስተሳሰባቸው ሰፋ ያላሉ ሰዎች ኪነ ጥበብን ሲሪየስሊ ወይም ደግሞ በቅጡ ቁብ ሰጥተው አይወስዷትም። በእኔ ጥናት አንድም በትምህርቴ ውስጥ እንዲህ አይነት ፐርፎርመንስስን ወይም ትውን ጥበባትን እንዲሁም በህይወት ውስጥ ምንተውናቸውን የተለያዩ ነገሮች ይዞ እንዲሁም ፐርፎርማንስ ስታዲስ ደግሞ ብዙ እንቅስቃሴንና ሰውነትን ቁብ ሰጥቶ የሚወስድ የትምህርትና የጥናት አይነት ነውእና በዛ ውስጥ ስላለሁም ይህንን ህይወት ከምመረምርበት ነገር አንዱ ኪነ ጥበብ ነው፣ በተለይ ቲያትር። ስለዚህ አሁን ያለውበት ቻፕተር ለምሳሌ እናት አለም ጠኑንና ማዘር ከሬጅ ከሚለው የበርቶልት ብረክት የተወሰደ ነው። እሱ ታቋለ የፖለቲካ ፈላስፋም ጭምር ነው። የኪነ ጥበብ ሰው ነው። የቲያትር ሰው ነው። ኤፒክ ቲያትር የሚለው የታሪክ አረዳዱ፣ እንዲሁም የዳያሌክቲክስ ቅራኔን የሚረዳበት መንገድ እንዲሁም ብዙ ጥያቄዎችን ይይዛል። ሀሁ በስድስት ወር አለ የጸጋዬ ገብረ መድን እነዚህን ቃል በቃል የሄድ ትንታኔ ውስጥ ነው የምትቆየው ማለት ነው። ምክንያቱም ኪነ ጥበብ ራሱ የሪኦት አለም ትግል ከሚካሄድባቸው ስፍራዎች አንዱ ነው እና ሲሪስ ያልተወሰደም ምክንያቱም አርካይቭን እስካሁን ጽሁፍ ተርታ ብቻ ነው የሄድን የምንፈልገው እና እዚህን ማየት ስላለብኝ ሳትወድ በግድ ተዛምደ ነው የምትሄደው እዚጋ እና በየቀኑ ጉዳይ ነው። አድራኩም እያልከ ሀሳቢነትን አምጥተሃል። የወጋችንም አብይ ርዕስ ሀሳብን የሚመለከት ነው እና ሀሳብን በብዙ ነገሮች ውስጥ፣ በታሪክ በህይወት ውስጥ መላልሰን የምናመጣባቸውን ጭብጦች እናነሳለን። ጥልቀት ያለው ስራ በስራው ባብ ይሁን ሙዚቃ ይሁን ስዕል ይሁን አሁን የምትለውን እዛው በቅጽበት ውስጥ የማየት ዕድልም ይሰጠናል እና ምስክርነቱ ስራው እየተከናወነ ባለበት ጊዜም ጭምር ነው። ወደኋላ ባንጓዝም ግን ከጀመርከው ጋር አንድ መስመር ገፋ እናድርግና በኪነ ጥበብ ውስጥ ምክንያቱን ማግኘት እንሞክር ይሆናል። ለምን በቁብ አልተወሰደም? ኪነ ጥበብ በአዝናኝነቱ አንዱ ዋጋው ብቻ ለምን ተከፈለ፣ ውበቱ ብቻ ለምን ይታያል የሚለውን እንመለከታለን። ግን ኪነ ጥበብ ለጥበብ ብቻ ፋይዳው ለጥበብ ነው የሚለው መከራከሪያ የሰነበተም ነው። ኢትዮጵያዊ ብቻም አይደል፣ በሌላውም ዓለም የቆየ ነው። አንተ ግን የለም ከዚያ በላይ ነው የሚለውን ለማሳየት ሀሳብ ትልቅ ቦታ ያለበት ማሰላሰል ማውጣት ማውረድን የሚያሳይ ስራዎችን ማንሳት እንችላለን። አዎ በጣም በጣም ጥሩ ጥያቄ ነው። እንዳልከው ይሄ ጎህ የሚባል መጽሔት ጸጋዬ ገብረ መድህንን እንደው ኪነት ለኪነትነቱ ብቻ እያሉ አንዳንድ ሰዎች ይሰሩታል እንዴት ታየዋለህ? ምናምን ብለው በ1966 ወይ 67 ዓ ም ላይ ጠይቀው ነበር እና ምን ይላል ይህንን የነተበ ጥያቄ እዚህ ጋር አታምጡ፣ 66 ላይ ይህን የነተበ ጥያቄ አታምጡ ብለነው ብለነው እኮ በቅቷል። ይሄ ታዳጊ መጽሔታችሁን የአዲስ ሀሳብ መዘዋወሪያ አድርጉት ይላቸዋል። ምን ለማለት ነው? አርቲስ ኦልሬዲ ፖለቲካል ማለት ነው። ኪነ ጥበብ ፖለቲካዊ ነች። ኪነ ጥበብ ግን ከውስጧ ኢኔትሊ የሚወጣ የደግነት ጸዳላላት ላላት የሚል አስተሳሰብ የለኝም እኔ የማየው ኪነ ጥበብ በምንም መልኩ በሙዚቃም ብለው በቲያትርም ብለው በሥነ ጽሁፍ ብለው የሚጽፈው ሰውዬ ወይም ደግሞ የተለያዩ ሀሳቦች የሚፋጩበት አንዱ ቦታ ነው ነው ስለዚህ ልክ አርካይቭ የሚባለውን ዶሴ ሄደን ለመመርመር እንደምንፈልገው የነገስታትን ደብዳቤ ናፍቀን ከአቧራ ውስጥ አውጥተን ስናመጣ እዩት ሀቅ ብለን ዶሴ ውስጥ ስለወጣ የምናራግበውን ያክል ኪነ ጥበብንም ብናይ ብዙ ህይወቶችን የበለጠ መረዳት እንችላለን። ስለዚህ አድማሱን የማስፋት ነገር ነው። ዶሲዮንም ተመልከተ፣ ግን ደግሞ ይሄንንም እይ። ምክንያቱም እዚህም ላይ ብዙ ታሪክ ተካሂደዋል ለማለት ነው። ስለዚህ በ66 አብዮት ዘመን መድረክ ላይ አብዮት ሲካሄድ ነበር። እውነትን ለመናገር ራሱ የተለየም አይነት አብዮት ለምሳሌ የተማሪው ንቅናቄ በማርክሳይል ሌኒናዊ ማኦዋዊ አብዮታዊ ሂደት ውስጥ ተጠምዶ ያለ እነ ጸጋዬ ገብረመድህን ደግሞ ኢትዮጵያን ሶሻሊዝም የሚባለውን የኢትዮጵያ ህብረተሰብአዊነት የሚሉትን ነገር በኋላ ሌሎችም ሰዎች ብለውታል። እሱን ነበር መድረክ ላይ የሚያመጣና የሚያሳየው። ስለዚህ የተለየ አይነት አይዲዮሎጂ ዚም ነበረ ለማለት ያሳይሃል። ስለዚህ እነዚህ እነዚህን ቦታዎች ሲሪየስሊ መመልከት ፍጭቱ ስለዚህ ለእኔ ኢትስ አ ሳይት ኦፍ ስትራግል የትግል አንድ የፍልሚያ ውድማ ነው ማለት ነው። ስለዚህ በዛ ነው የማየው። ኪነ ጥበብ በደንብ ሲሪስሊ መወሰድ አለበት። የበለጠ ህይወተኛ የሆነ ኪነ ጥበብ ለእኔ የበለጠ ይመቸኛል። ህይወተኛ ስልህ መልካም ስለሆነ ስለ ውበቱ ወይም ደግሞ ደግ ነገር ስለሚሰጥ ምናምን በሚለው ሳይሆን ማህበራዊ ግንኙነትን በቅጡ የሚያይ ህይወት በቅራኔ የተሞላች መሆኗን የሚገነዘብና የተደበቁ ነገሮችን ለማውጣት የሚሞክርና እንድናየው ድል የሚሰጠን የኪነ ጥበብ አይነት ደስ ይለኛል። ሱራፌል፣ ስለ ታሪክ ደጋግመት አነሳለህ። አሁን ባነሳቸውም ሌላ ቀርቶ የምርምር የጥናት ስራህም ብዙ ዘመናት ወደኋላ ይሄዳል። ይሄ ሀሳብ በታሪክ ውስጥ የሚፈተሽበት ታሪክ ራሱ የትላንት ብቻ መሆኑ ቀርቶ የዛሬ መሆንና ነጋችንንም ማሳመር የሚችልበት በኢትዮጵያ በብዙ ጉዳዮች ምናልባትም ፖለቲካ ቀመስ በሆኑት አነታራኪ ጉዳዮች ላይ ታሪክ እንደ ጸሐፊው ብቻ ሳይሆን እንደ አንባቢውም የሚመስልበት ጊዜ እናያለን። ለዛሬ ፋይዳ እንዲኖረው ታሪክ ትላንትና ትላንትም ያለፈበትን መንገድ የምናይበት መነጽር ጠቀሜታ እንዲኖረው ከአለም አግባባት ይልቅ መግባባት አንዳችን ሌላችን መረዳት የሚንችልበት መንገድ እንዲከፍት ምን አይነት ነገሮችን ትመለከታለ? እስኪ አንዳንድ ሀሳቦችን እንፈልቅቅ። በጣም በጣም ጥሩ ጥያቄ ነው። አንተ ያልከውን ከማለቴ በፊት አያይዤ ስለሚጠቅም ይሄ እንደዚህ አይነት ውይይት ወሳኝ መሆናቸውን በማስመር መጀመር እፈልጋለሁ። አሁን የምታየው በአካደሚያዊ ህይወት ውስጥ በየዩኒቨርስቲዎቻችን በየኮሌጆቻችን ውስጥ ምን አይነት ውይይት እየተካሄዱ ነው? ዲፓርትመንቶች የየትምህርት ክፍሎች የማያቋርጥ ውይይት አላቸው ወይ? ያሳትማሉ ወይ እማያቋርጥ ለምሳሌ የቲያትርም ትምህርት ክፍል ከሆነ በማያቋርጥ ሁኔታ የኪነ ጥበብ ስራ ወደ መድረክ ያመጣሉ ወይ? ምን ያክል በሂስ የተሞሉ ናቸው? ሌላው ቀርቶ እሺ፣ ዩኒቨርሲቲ የማናገኘውን ሚዲያዎች ውይይት እንዲህ ያለ መድረክ እየከፈቱልን ነው ወይ? ከዛ ደግሞ ሶሻል ሚዲያ ላይ ስትመጣ ደግሞ በቁጣ የተሞላ ነገር አለ። እውነት አንዳችን አንዳችንን እንድናተርፍነው ነው እየተነጋገርን ያለ ነው ወይስ በእልህ በቁጣና በስላቅ እየተጎነታተለን እኛ የመጎነታተልና የሀሳብም ሳይሆን እንዲሁ የመሰዳደብ ፍጭቶች መሬት ላይ የሚፈጥሩትንና በህዝቦች መካከል የሚፈጥሩትን ክፉ ነገሮችስ እንዴት ነው የምናደርገው? ኮንሲኮንሻል ናቸው፣ ተጽዕኖ ጣጣ አላቸው መሬት ላይ። ስለዚህ ከአንጀትና ከልብ በሆነ ነገር መጠያየቅና ሙግትን መሟገትን ከልብ ለሆነ ነገር የነገ ቀናችንን ነፃነታችን ብዙ ሀሳቦች የሚመጡበት የእኔ ብቻ ነው ልክ ብለን የማንወጣበት የተሻለ ህይወት የምንኖርበት እንደሱ እንድናደርግ ነው ወይ የምንታገለው? ከትላንትስ ጋር እየተወያየን ያለ ነው በዚህ መልኩ ነው ወይ የሚለውን በጣም ስለሚጠቅም ይሄን ለማንሳት ፈልጌ ነው። እና በጣም ጥሩ ጥያቄ ነው ያነሳኸው። ይሄን መሰረት አድርጌ ወደዛ ለመግባት በታሪክ በኩል ታሪክ ራሱ አንድም የትምህርት ክፍል ነው ብዙዎቻችን ደግሞ ታሪክን ትላንት እንደሆነ ነገር ነው የምናስበው። ራሱ ታሪክን ትላንት የሆነ ነገር ነው ብሎ ማሰብ የትላንትና ያለፈ ያለፈ ነው እና እዛው በሆነው በአውዱ ውስጥ እንየው የሚል አስተሳሰብ በአብዛኛው ጸንቶ ይታያል። በኢትዮጵያ ውስጥ ብቻ ሳይሆን በቀሪውም ዓለም ላይ ይሄ ሀሳብ በጣም ብዙ ተጽዕኖ አለው። ስለዚህ እንዴት ነው እኛ ይህንን አስተሳሰብ ከየት ነው የገዛ ነው። የተለየ የታሪክን ፍልስፍና በተመለከተ እንዴት ነው ደግመን ማሰብ ያለብን የሚለውን ነገር መነጋገር አለብን። ስለዚህ ለእኔ አንተ ያነሳው ነገር ለምሳሌ ይስማማኛል። ዛሬ ጉዳያችን መሆን የለበትም። ስለዚህ ዛሬን የምናነሳ ከሆነ ታሪክ የትናንት ጉዳይ ብቻ አይደለም ማለት ነው። ስለዚህ እንደው ደርሶ ከትላንት ትምህርት የምንቀስም ሰዎች ሳንሆን ታሪክ የሚባለው ነገር አሁን ባለው ትራዲሽናሊ በምናውቀው ነገር ምንድን ነው ታሪክ? ትላንት የሆነ እና ሂስቶሪያኑ ሄዶ መዝገብ ዶሴ አገላብጦ ሀቅ ይዞ መጥቶ የሚነግርህ ነገር ተደርጎ ነው የሚወሰደው። ግን ይህን ስታይ አንዳንዱ 16ኛው ክፍለ ዘመንን ብቻ አተኩሮ ታየዋለህ፣ አንዳንዱ 19ኛው ክፍለ ዘመንን አተኩሮ ታየዋለህ። እኔ በግሌ በምማረውም ትምህርት ውስጥ ማየት የምፈልገው ምንፈልገው ማ ከትላንት ውስጥ ምንን ወይም የትኛውን ክፍል ጠቅሶ ዛሬ ምን አይነት ፖለቲካዊ እና ኢኮኖሚያዊ ስርዓት መገንባት ይፈልጋል ወይ እየገነባ ነው። ማ ምን አይነት የአገዛዝ ስርዓት እንዲቀጥል ይፈልጋል። ስታትስኮን ማስጠበቅ የሚፈልገው ለምንድን ነው በዛ መልኩ ወይም ደግሞ ነገ ምን አይነት አገዛዝን ወይም ደግሞ ስርዓትን ወይም ነፃነትን እንዲመጣ በመናፈቅ ነው ከትላንት ውስጥ አምጥቶ ይሄ ነው ሀቁ የሚለን። ትላንትማ እጅጉን ውጥንቅጡ የወጣ ሰፊ ነገር ነው። ሄደን ብንገባበት የትኛውን ከየቱ ጋር ይዘን እንዴት እንደምናደርገው አናውቅም። ስለዚህ ፓወር እዚህ ጋር ኃይል ከፍተኛ ሚና ይጫወታል ማለት ነው። ትላንትን የመሰለውን መርጦ ይሄ ነው ሀቁ ይሄም በመሆኑ ይሄንን ስርዓት ነው መከተል ያለበት ስልጣን ላይ ያለ አካል ወይም ኃይል ያለው የማስፈጸም አቅም ያለው አካል የሚመዘውና በሱ ንባብ በሱ ምልከታ ማቅረብ የሚፈልገው ነገር ብቻ መሆን የለበትም ነው። አዎ እንደሱ እንኳን ቢሆን ፖለቲካዊ ፖዚሽኑን መጠየቅ አለብን ነው። አሁን እንግዲህ ገብቷል። ስለዚህ ታሪክን የመተረግ ጉዳይ የፖለቲካዊ ጉዳይ ነው ማለት ነው። ስለዚህ ምን አይነት ፖለቲካ ይዘህ ነው ከትላንት ጋር እየተነጋ። ስለዚህ በእንግሊዝኛ ስኖት ኦፍ ዘ ፓስት፣ ትላንትን የማሳየት የማምጣት ሳይሆን ከትላንት ጋር የመነጋገር ጉዳይ ነው ማድረግ ያለብን ማለት ነው። ያንግግር እንደት ይጀመራል? እንደት የብዙዎች ይሆናል? የሁሉም ማድረግ አስቸጋሪ አዎን በቀጣይ ፕሮግራማችን የምንመለስበት ጥያቄ ይሁን። ለአሁኑ ግን እንግዳይን ስራክል ወንድሙ ለጊዜው አመሰግናለሁ። እግዜር ይስጥልኝ

ওকে শোনো রে কি መስኮት ሊከፈት ነው። የዛሬ እንግዳዬ የፊት በር ልጅ ነው ታምሮ ጸጋዬ። በሰማይ ተንጠልጣይ ባቡር እየነዳ ጀርመን ውስጥ ይኖራል። የፊት በሩ አራዳ ብየዋለሁኔ ፊት በር አራት ኪሎ እንዳይቀር በነበር ጠዋትና ማታ ታሪኩ ይዘከር ለስሙ መጠበቅ ትውልድ ይተባበር። አዎና በአዲስ አበባ ዙሪያ በመዲናይቱ ስትታይ ኖራለች በፊት በር ጣይቱ፣ ፊት በር የጣይቱ በር ኮፒራይት ይከበር። አምሩ ጸጋ ይባላለሁ። የፊት በር የጠከራራ፣ የሥላሴ ገበያ፣ የአራት ኪሎ አካባቢ ልጅ ነኝ። የቄስ ትምህርት የባህታ ገዳም የፊደል ትምህርቴን እዛ ጨርሼ ደጃዝማች ልማ መኮንን በተባለ ከአንድ እስከ ስድስት ተምሬ ያለው እንግዲህ ከዛ በኋላ ወደ ተግባረ እድ ትምህርት ቤት ሄጄ የቴክኒክ ትምህርት ተምሬ ተመርቄያለሁ። በተለያየ የመንግስት መስሪያ ቤትና የግል ድርጅቶችም አገልግያለሁ። ከሀያ አራት አመት በፊት ወደ ምድረ ጀርመን ተጉዤ ኑሮዬን እዛ አድርጌያለሁ። ባለ ትዳርና የሶስት ልጆች ቤተልሔም ታምሩ ጸጋዬ፣ ያኔት ታምሩ ጸጋዬ፣ ሮዳስ ታምሩ ጸጋዬ ይባላሉ ልጆቼ። ባለቤቴ ወይዘሮ ብሌን ታደሰ ትባላለች። አጭሩ ይሄው ነው። ህይወት በጀርመን እንዴት ነው? ታምሩ ጸጋዬ፦ ጥሩ ነው። ያው እንግዲህ የእኛ ያልሆነ ነገር ሁሉ የእኛ አይደለም። ነገር ግን እስከ ኖርንበትና ልጆች እስካፈራንበት የልጆቻችን አገር ነው፣ የእንጀራችን አገር ነው። የጀርመን ህዝብ እድል ሰጥቶ እንድንኖር እንድንሰራ ፈቅዶልናል። ኑሮ ቆንጆ ነው፣ አይከፋም። እግዚአብሔር ይመስገን። በምን ስራ ላይ ነው አሁን ያለሁ? ምኖርበት ከተማ ቡፐርታል ይባላል። ሰሜን ምዕራብ የጀርመን ግዛት ኖርድ ራይን ቬስትፋለንን በሚባለው ግዛት ውስጥ ያለች አነስተኛ ከተማ ናት። በዛ በከተማው ምክር ቤት ስር በታቀፈ ትራንስፖርት ክፍል ውስጥ እሰራለሁ። መንዳት ነው ወይስ ምንድን ነው? ከዛሬ ሀያ አንድ ዓመት በፊት አውቶቡስ በመንዳት እዛው ስልጠና ተሰጥቶን መለሰኛ የቴክኒክ እና የጥገና ሙያም ተምረናል። ከዛ በኋላ እንግዲህ ባሳየሁት የረጅም ጊዜ አገልግሎት እና በሙያ ብቃትም በአለቆቼ እድል ተሰጥቶኝ ከተማውን መሀል ለመሀል አቋርጦ በሚሄድ የሰማይ ላይ ባቡር ቴክኒሺያን እና አሽከርካሪ ነኝ። እና አሁን በሰማይ ላይ ባቡሩን እየነዳ ሆኖ ነው የምትለኝ? አንተ ነህ ማለት ነው ብቸኛው ባቡር ነጂ? እርግጥ ነው ይሄ ትክክል ነው። አዎ የተነገረው ነገር እውነት ነው። ይሆናል ያላሰብኩት ነገር ነው በእርግጥ። አፍሪካዊም ሆነ ሌላ ኢትዮጵያ እዛ ቦታ ላይ አይሰራም። እኔ የመጀመሪያ በር ከፋች ነኝና ምናልባት ሌሎች ወንድም እህቶቼ ወደዛ እንደሚሳቡ እርግጠኛ ነኝ። ለጊዜው ግን ያለሁት ብቸኛ የውጭ ሀገር ሰውና ኢትዮጵያዊ የጠከራራ ልጅ እኔ ታምሮ ጸጋዬ ብቻ ነኝ። እንዴት ነው በሰማይ ላይ የሚሄደው? እስቲ እንደው ስዕሉን አሳየን ለአድማጮቻችን፣ እንደው በሬዲዮ አሁን እንግዲህ የሰማይ ላይ ባቡር የተባለው እንደምናስበው ወይም እንደምንሰማው የተረዳነው ነገር በአየር ላይ ክንፍ አውጥቶ እንደሚሄድ አውሮፕላን ሳይሆን ባቡሩ ሀዲዱ የተሰራለት ከጣራው በላይ ነው። እግሮቹም ያሉት ከላይ ሲሆን፣ አራት መደዳ ልክ እንደ ብስክሌት የሚመሰል ነው እንደ መኪና አራት ጎማ ሳይሆን ወይም እንደ ባቡር መደዳውን ፊትና ኋላ አራት ሞተሮች አሉት። በዛ በተገጠመለት አውታር ላይ እንደ ጎል እንደ ኳስ ጨዋታ ጎል በሚመስል በጣም በከፍተኛ ርቀት ላይ ተንጠልጥሎ የሚሄድ ነው። ያው ሲሄድ ይወዛወዛል። የሚመጣውና የሚሄደው ባቡር አንዳንድም ይገጣጠማሉ። እንግዲህ ሰውየው ችሎታው እዛ ጋ ነው የሚመዘነው። ይወዛወዛል። ጠማዘዣ ቦታዎች ላይ ስንደርስ ሲወዛወዝ ምናልባት ሁለቱ ባቡሮች በጥፊ ሊመታቱ ስለሚችሉ እንግዲህ ይሄ ብቃት አይመዘን። አንድ ሰው እዛ ላይ ሊያሽከረክር አይወጣም። ነገር ግን በጣም የሚያስገርመው ነገር ይሄ ባቡር የፊት መብራት ወይም የኋላ መብራት በፍጹም የለውም። በጨለማ በምንጓዝበት ጊዜ ዓይን ጨፍኖ የመንዳት ያክል ነው እና ብዙዎች ፈርተው ይወርዳሉ። ከዛ ላይ ሙከራ ያደርጉና አይ እዚህ ቦታ ላይ ቦታ አይደለም ብለው ተመልሰው ወደ ምድሩ ይወርዳሉ ማለት ነው። እንግዲህ እስካሁን እኔ የተቸገርኩበት ነገር የለም። መብራት የሚኖረው ለተሳፈሪዎች ክፍሉ ውስጥ ነው። ነገር ግን ከኋላና ከፊት ምንም አይነት መብራት ስለሌለው ጣቢያዎቹ ጋር ስንደርስ ብቻ ነው ብርሃን የምናየው። በተለይ በክረምት ወራት በሚጨልም ጊዜ እንደዛ አይነት ችግሮች ሊያጋጥሙ ይችላሉ። እንግዲህ ጥንቃቄ፣ ችሎታ ይፈልጋል ማለት ነው። አምርሁ በዚህ ላይ በጣም ብዙ ነው ያጫወተኝ። ተከታውን የዛሬ አስራ አምስት ቀን ከትዝታዎቹ ጋር ዬ እመለሳለሁ። ለዛሬው በዚሁ ብቃኝ፣ ደህና ሁኑ። ወደ ቆየነው ቃለ ምልልስ እንመለሳለን። ቀደም ብለን ያነጋገርነውን ከሁለቱ እንግዶቻችን ሀሳብ ካቀረቡትን አስቀድሞም የሰሜን አሜሪካዊ ኢትዮጵያውያን የስፖርትና ባህል ፌዴሬሽን ፕሬዚዳንት አቶ ጌታቸው ተስፋዬን ይዘን ተመልሰናል። አቶ ጌታቸው እንግዲህ በዓሉን አብረን ተከታትለናል እኔም አብሬ ነበር እኮ እናንተ ጋራ ስለ ፌዴሬሽኑ ዘላቂነት ስለ ጥንካሬው ነው በአብዛኛው ያወራ ነው እስቲ በአንተ በኩል ይህችን ሳምንቷን ያለፈችዋን ብቻ እንሂና ምን ምን ችግር ገጠመ ትላለህ አንተ ብትጀምር እሺ ዋናው በኳስ ሜዳ ላይ የደረሰው የሳን ፍራንሲስኮ እና የሳን ሁዜ ክለቦች ያደረጉት ነው ትንሽ ችግር ውስጥ የፈጠረ ሌላው ያው የመዝጊያ ምሽታችን የደረሰው ነው ነገሮች ይመስለኛል መጥፎ ምላቸው የመዝጊያ ምሽት ላይ የተነሳው አንተ እንደገለጽከው ችግር የታየበት ነበረ። ምናልባትም ማየት የማንፈልገውን ስዕል የሰጠ የጠብብ ሁኔታን ሲያሳዩ የተመለከት ነው ነው እንደ ውጠ የማድርገን ብናወራው ፈጽሞ ከኃላፊነት ውጭ የሆነ አሰራር ተስተውሏል። እንዴት ነው የምትመለከቱት ይሄንን? አዎ ይሄ እንግዲህ ትልቁ ችግር እኔ ስድስት አመት ሙሉ እዚህ በዚህ ቦታ ላይ ሳገለግል ከገጠመኝ ትልቁ ፈተና ይሄ ነው። የኢንተርቴንመንቱ ወይም የክሎዚ ዩናይቱ ካለፈው እንግዲህ ስድስት ሰባት አመት ጀምሮ ይመስለኛል ይሄ ነገር መልኩን እየቀየረ መጥቶ በተለይ እነኝህ ኖርዝ አሜሪካ ወይም በሰሜን አሜሪካ ያሉ ፕሮሞተር ደላሎችም ልትል ትችላለህ። ደላሎችም ቢሆን ቋንቋ ሊሆን ይችላል። አርቲስቶችን የሚያመጡት እነሱ ሆነው እኛ ከአርቲስቶች ጋር መገናኘትም መነጋገር የሚያልቻልንበት ሁኔታ ተፈጠረ። ፕሮሞተሮቹ ጋር ነው የምንነጋገረው። እሺ እና ይሄ ይሄ አሰራር ከተጀመረ ጀምሮ ነገሩ ከእኛ ውጭ እየወጣ እየወጣ ሄዷል። አንድ ከተማ ለምሳሌ ባለፈው ዓመት ቶሮንቶ ላይ አዳራሽ በምንፈልግበት ጊዜ እኛ ገና ከመሄዳችን በፊት አዳራሾቹን በሙሉ የከተማውን አዳራሽ በሙሉ ተከራይተው ጠበቁን። እና እኛ ምንም እድል የለም ከአዳራሹ ጋር ለመነጋገር ምንም እድል የለንም። እና ከእነሱ ጋር ዲል ማድረግ አለብን። ከእነሱ ጋር ኮንትራክት መፈራረም አለብን። እና ከእጃችን እየወጣ ከእጃችን እየወጣ ነው የሄደው ይሄ ነገር እና ይሄን ማለቱን ፈልገው ምንድን ነው፣ እንደ ድሮ ለምሳሌ ያህል እኔ በጣም ተለቅ ያለ የክሎዚንግ ናይት ወይም የመዝጊያ ዝግጅት ያደረግነው ነው እንደሚመስለኝ ባለስራ ሰዓት ሁለት ሺ ስምንት ዋሽንግተን ዲሲ ላይ ያለ ዲሲ አር መሪ ውስጥን ያደረግነው እና ስድስት ሺ እንደዚህ የሚሆን ህዝብ ነው የገባ። ምክንያቱም ከተማ ውስጥ ነገር የለም። አንጋፋ አርቲስቶቹን እነ ማህሙድ እነ ጥላሁን ያልነበረ አርቲስት የለም። ሁሉም ሰው የኤስኤፍኔ ብሎ ነው የመጣው። ለእነሱ እንኳን የሚከፈላቸው ይሄን ያህል ሰብስታንሻል አይደለም። የኢትዮጵያኖችን በዓል ለማክበር የመጡ ነበሩ እነሱ። በአሁኑ ሰዓት ግን ይሄ ነገር አይደለም። እያንዳንዱ አርቲስት ተለቅ ያለ አርቲስት እስከ ሀያ ሺህ ሰላሳ ሺህ ብር የሚከፈልበት ጊዜ ሆኗል አሁን እና ይሄም እንግዲህ ይሄም የሚሆነው እንግዲህ በዚህ በነ በፕሮሞተሮች የተነሳ ነው እና ከኛ እጅ ወጣ ያልኩት ከኛ እጅ ወጣ ያልኩት ምንድን ነው? እኛ ከአርቲስቶች ጋር መነጋገር አልቻለም። እኛ ቀድመን ሳንሄድ አዳራሹን ይይዙብናል። አሁን በዚህ አመት የተዘጋጀበት አዳራሽ በሙሉ ተይዞ ነው እና ከእነሱ ጋር ድል ማድረግ አለብን። እኛ ምንም አይነት እድል የለንም ነገሩን ኮንትሮል ለማድረግ ይሄ ነው እንግዲህ ዋናው ለየት የሚያደርገው ከድሮ እና ኳሱን ኮንትሮል እናደረጋለን፣ ሜዳውን ኮንትሮል እናደረጋለን። ግን ግን የዘንድሮው ችግር አቶ ጌታቸው የዘንድሮው ችግር መነሻው ምንድን ነው? ለምን ተፈጠረ? እንደው እሺ፣ ሌላውን ጥያቄ አለ ብዙ አሁን ከተናገርከው ውስጥ በተቻለ መጠን ደግሞ አጠራጠር መልስ ካደረገን ብዙ ጥያቄዎች ለማንሳት እንችላለን። እሺ፣ ዘንድሮ ያለው ማስረጃ ምንድን ነው? መጀመሪያ ነገር ቅድም እንዳልከው ነው። አርቲስቶቹን ስቴጅ ላይ በጊዜው ማምጣት ትልቅ ትልቅ ችግር ሆኗል። በሁለት ሺ አስራ አራት ሳኖዚ ላይ በምናደርግበት ጊዜ ቴዲ አፍሮ ኮንሰርት ላይ ለምሳሌ እንደዚህ አይነትም ባይሆን እንደዚሁ ችግር ነበረ። ያውም የሚዘጋበት ኦክሎክ ሆኖ አርቲስቱ ስቴጅ ላይ የቀረበው ዋን ኦክሎክ ነበር እና ይሄንን እኛ በጣም ፑሽ እናደርጋለን ግን ምንም አያት ትብብር አላየንም አሁን ግን ያ ሁሉ ደግሞ የሆነው የአርቲስቶቹ ዘፋኞቹ ሳይሆን የባንዱ ሲቹዌሽን ነው። የዚህ የሙዚቃው ባንድ ሁለት ባንዶች ነበሩ፣ ዛዮን ና ራስ ባንድ የሚባሉ ነበሩ። እንግዲህ ከደረሰኝ መስረጃ ራስ ባንድ እዛ ስቴጁ ላይ የመጡት እዛ አዳራሹ ጋር የመጡት ቱ ኤኤም ላይ ነው፣ ሌሊት ከሌሊቱ ስምንት ሰዓት ለኢትዮጵያውያን በዛ ሀገር ስምንት ሰዓት ነው የደረሱት በዛን ጊዜ ሰው ኳስ ሜዳ ውሎ ከአስመዳው ብሎ መጡ ደክሞት። ከምሽቱ አራት ሰዓት ላይ ይጀመራል የተባለው ሾው እስከ ተወክሎክ ድረስ ምን ነገር አልተካሄደ እና ህዝቡም እንደዛ አይነት ሪያክት ቢያደረግ የሚፈረድበት አይሆንም። እና እነኚህ ሰዎች ለምንድን ነው በዚህ አርፍደው የመጡት የሚለው ጥያቄ እንግዲህ እነሱ ላይ መቅረብ አለበት። እንደምንሰማው ከሆነ እንግዲህ ለኢትዮጵያ እንደ የመረጥ ናቸው ዛይን ባንድ ስለነበሩ እነሱ ደግሞ ራሽ ራስ ባንድ የሚባሉ ደግሞ ስላልተመረጡ በዚህ ነገር ላይ ተከፍተው ኤስኤፍኤንን መጥፎ ስም ለማስጠጠት ያደረጉት ነው የሚባልም ነገር አለ። ይሄ እንግዲህ በቂ የሆነ ማስረጃ የለኝም፣ ግን ይሄ እኛ ከእነሱ ጋር በምንደራደርበት ጊዜ ለምሳሌ ያህል ብዙ ውጣ ውረድ ነበረው። ትልቁን ስዕል አቶ ጌታቸው ተቋማዊ አሰራርን አሁን የዕለት ተዕለት ችግሮች ውስጥ ሲገባ ፈተናዎቹ በየዕለቱ በየአካባቢው በየአመቱ ከሚገጥሙት ነገሮች ጋር እያያዙና አሁን እንደ ተመለከትነው ተሳስሮ የተወሰነ ኃላፊነት መውሰድ የሚገባቸው ክፍሎች መኖራቸውን ብቻ ገብቶን እናበቃለን። ነገር ግን ተቋማዊ አሰራርን በተመለከተ ሰላሳ አራት ዓመት የተጓዘ ድርጅት እንደመሆኑ ኃይሉ በርግጥም ህዝቡ እንደመሆኑ ያን የመጠቀም አቅሙን መጠቀሙን ጥያቄ ውስጥ የሚያስገቡ ነገሮች አሉ። አዎንታዊ ከሚባለው አንድ እርምጃ ልነሳ። ኡበርን ባለፈው ውይይታችንም ላይ ገልጠናል። በኢትዮጵያዊ ገበያዎች ትንንሽ የገንዘብ ምንጮች ላይ ብቻ ከመገደብ ወጣ ማለት አለባችሁ እያልን የንግድ አሰራራችሁን ለዓመታት እንጠይቅ ነበር። ይሄ እንደ ትልቅ አዎንታዊ እርምጃ ይወሰዳል። ልክ እንደዚሁ ሌሎች በባለሙያዎች የሚመሩ አሰራሮችን ለምን አትከተሉም? በበጎ ፈቃደኝነት ጥቂት ሰዎች ከአቅማችሁ በላይ የምትሰሩት መሆኑን ማመን ይቻላል። ነገር ግን ለምን በእናንተ አቅም ብቻ ይገደባል? ለምን ሌላን መጠቀም የእናንተ አቅም አይሆንም? ገንዘብ ማውጣትና ያ ገንዘብ መልሶ ደግሞ ሌላ እንዲሰራ ማድረግ ለምን እንደ ትልቅነቱ፣ እንደ ትልቅ ተቋምነቱ፣ እንደ ትልቅ ድርጅትነቱ ሌሎችን በመጠቀም ራሱን አያገዝፍም? አሁን የምትሏቸውን ፈተናዎች በሙሉ መወጣት ሊያስችሉ የሚችሉ መንገዶችን ሊፈነጥቅ ይችላልና እሱ ላይ እስኪ ትኩረት አድርግና መልስ ስጠን አቶ ጌታቸው። አሁን ይህን መሰሉን ዋናውን አነጋጋሪ ጭብጥና ሌሎች ጥያቄዎች በቀጣዩ ፕሮግራማችን ልንመለስባቸው ቀጠሮ እንያዝ። ለአሁኑ እንግዳችንና የሰሜን አሜሪካዊ የስፖርትና የባህል ፌዴሬሽን ፕሬዚዳንት አቶ ጌታቸው ተስፋዬ ለጊዜው እናመሰግናለን። እግዜር ይስጥልን። ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሀሳባችሁን ልታደርሱን ከፈቀዳችሁ እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። ለራዲዮ መጽሔት ስትሉ አሁን ተግታችሁ ጻፉልን፣ ደውሉልን። ስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። ደውሉ፣ ኢሜል ደውሉ፣ ኢሜይል ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ትጽፋላችሁ። ደብዳቤ ለሚቀናችሁ ዛሬ ዛሬ እንኳን ደብዳቤ ቀርቷል ወይም እየቀረ ነው። በአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች ካላችሁ ሶስት ሶስት ዜሮ ኢንዲፔንደንስ አቨኒው ሳውት ዌስት ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ስላኩልን። አድራሻ ውስጥ ነው። አሁን ወደ ማጠናቀቁ ልናቀና ነው። ጋራ ዞሬ ስንቱን ጋር ዞረ ሽናለ ስንቱን ጋር ዞረን እንዴት እንዳዲስ ሰው ታሚኛለሽ ዛሬ እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ? እስኪልጠይቀው ጥርስሽን ምን ይሆን ምክንያቱ? ፈገግ ብሎ ሸየኝ። የማጠቃለያ ዜና። በሁለተኛው የዓለም ጦርነት ወቅት በአይሁድ ላይ ለተፈጸመው ከበባና መጋዝ ፈረንሳይ ኃላፊነት አለባት ሲሉ የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ አሳውቀዋል። ሁለቱ መሪዎች 13 ሺህ አይሁድ ተግዘው ወደ ናዚ የግድያ ሰፈሮች የተጋዙበትን የቬልድሮም ዲቨር አጋጣሚ ዘክረው ውለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በህዝብ ዘንድ ያላቸው ተቀባይነት መጠን ካለፈው ሚያዚያ ወዲህ እንደገና ማሽቆልቆሉን በዋሽንግተን ፖስት እና በኤቢሲ የዜና አውታሮች የተሠራ የህዝብ ሐሳብ ቅኝት ግምገማ ጠቆመ። የፕሬዚደንቱ ተቀባይነት ሚያዚያ ውስጥ ከነበረበት 42 ከመቶ አሁን ወደ 36 ከመቶ ዝቅ ማለቱን ነው የቅኝቱ ውጤት የሚያሳየው። ፕሬዚደንት ትራምፕ ይህንን ቅኝት ትክክለኛነት የጎደለው ሲሉ አጣጥለውታል። በመጨረሻም ስዊሱ የቴኒስ ኮከብ ሮጀር ፌደረር የዊምበልደን ሰሜን ለስምንተኛ ጊዜ ተቀዳጀ። ፌደረር ተጋጣሚውን የክሮኤሽያውን ማርቲን ሲልችን ስድስት ለሶስት ስድስት ለአንድ ና ስድስት ለአራት በሆኑ ተከታታይ የበላይነት ነጥቦች አሸንፎ ነው የቴኒሱ ዓለም ቁንጮነቱን የተቆናጠጠው። ማጠቃለያው አበቃ። ዜናውን ያሰማችሁ ሰሎሞን አባተ ነኝ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን ሲል ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራሙ አቀነባባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበብና አሉላ ከበደንን በእኛ በኩል ለአሁኑ በዚሁ እንሰናብታለን። ሰላም ደህና